የሲዳማ ውሳኔ ሕዝብ ለማስፈጸም የሚረዳ የሕግ ሰነድና የአሰራር ማዕቀፎችን እያዘጋጀ መሆኑን የውሳኔ ሕዝብ ማስፈጸሚያ ፕሮጀክት ጽሕፈት ቤት አስታውቋል። ብሔራዊ ምርጫ ቦርድ ሰሞኑን ባወጣው መግለጫ በጊዜ ሰሌዳ መሰረት ቅድመ ዝግጅት እያደረገ መሆኑን ገልጾ የደቡብ ክልል መንግስትና የሲዳማ ዞን አዘጋጅተው እንዲያቀርቡ የተጠየቁትን አስተዳደራዊ ግንኙነት፣ የሀብት ክፍፍልና የሀዋሳ ከተማ ጉዳይ በተጠየቀው ወቅት አለማቅረባቸውን መግለጹ ተዘግቦ ነበር። ፕሮጀክት ጽህፈት ቤቱ ስራዎች አልተጓተቱም፣ ይልቁንስ በክልሉ የነበረው የጸጥታ ችግር ቀላል የማይባል አሉታዊ ተጽዕኖ አሳድረዋል ካለ በኋላ የክልሉ መንግስት በቅድሚያ ሰላም ለማረጋገጥ ትኩረት ሰጥቶ ሲሰራ መቆየቱን አስታውቋል። ዮናታን ዘብዲዎስ መግለጫውን ተከታትሎ ተጨማሪ ዘገባ አስተላልፏል። የፕሮጀክቱ ጽሕፈት ቤት ኃላፊ አቶ አዳነ ገበ ይሁን እንዳሉት የክልሉ መንግስት በክልሉ ሕገ መንግስት መሰረት ውሳኔ ህዝብ የማስፈጸም ኃላፊነት ለመወጣት ነው ሂደቱን ለማቀላጠፍ የሚያስችሉ ተግባራትን እያከናወነ ነው። ይልቁንስ በክልሉ የነበረው የጸጥታ መታወክና አለመረጋጋት በፍጥነት ወደ ውሳኔ ህዝብ ስራ እንዳይገባ ቀላል የማይባል አሉታዊ ተጽዕኖ ማሳደሩን ገልጠው የክልሉ መንግስት ለህዝበ ውሳኔ ቅድሚያ ሰጥቶ እየሰራ ቢቆይም የክልሉን ሰላም ማረጋገጥ ደግሞ ልዩ ትኩረት ይሻል ነበር ነው ያሉት። በዚህ ሂደት ለህዝበ ውሳኔው ከሚያስፈልጉ ቅድመ ሁኔታዎች አንዱ ህዝበ ውሳኔውን የሚያስፈጽም አካል ማደራጀት ነው። ይህም የህዝበ ውሳኔ ማስፈጸሚያ ፕሮጀክት ጽሕፈት ቤት ተቋቁሟል አንዱ አካል ነው። የፕሮጀክቱ ጽፈት ቤት ከተቋቋመ በኋላም የተጓተተ ስራ ለመኖርን ጠቅሰው ጽፈት ቤቱ የተሰጠውን ኃላፊነት መወጣት ጀምረዋልም ብሏል። በተቻለ መጠን ለማፍጠን የሚሞከርበት ሂደት እንዳለን ይህ ፕሮጀክት ጽፈት ቤት ከተቋቋመም በኋላ በህግ የተሰጠው ስልጣን አለ። ያው በደንብ ቁጥር መቶ ሰባ ሁለት ሁለት ሺ ሁለት ነው ደንቡ የወጣው ደንቡ መስከረም አስራ ሁለት ነው የጸደቀ እዚህ ጽፈት ቤቱ ከተደራጀ በኋላ ለህዝበ ውሳኔው አፈጻጸም የሚያመቹ ተግባራት ብለን በሶስት ዋና ዋና መንገዶች ነው የተከፋፍ ከህዝበ ውሳኔ በፊት የሚተገበሩት ተግባራቶች አንዱ ያው የህግ ማቀፎችን ማዘጋጀት ነው። የህግ ማቀፎች የምናዘጋጀው የአስተዳደራዊና ህጋዊ ማቀፎች ሊዘጋጁ ይገባል። ይሄ እንዴት አድርጎ ህዝበ ውሳኔው ለማስፈጸም አጋዥ የሆኑ የሚያገዙ ለሁሉም አካላት ምቹ የሆነ መደላደል የሚፈጠር ስራ መስራት ነው። እነዚህ ስራዎች እየተከናወኑ ጽህፈት ቤቱ የሥራ ማዕከልነት ጥያቄ በተመለከተ በክልሉ ምክር ቤት የሚሰጡ ውሳኔዎች መፈጸማቸውን ለማረጋገጥና ለመምራት እንዲሁም የህግና የሕገ መንግሥት በላይነት እንዲከበር ማስቻል እንደሆነ ገልጠው ከውሳኔ ህዝብ በፊት በወቅቱና ከውሳኔ ህዝብ በኋላ ያሉ ህጋዊና አስተዳደራዊ ጉዳዮችን የመከታተልና የማስፈጸም ተግባራትን እንደሚያከናውን ነው ያስረዱት። ውሳኔ ህዝብ ሰላማዊና በህዝቦች ዘንድ ተቀባይነት ያለው እንዲሆንና አብሮ የኖሩ ህዝቦችን ማህበራዊ ግኝት በማናጋ መንገድ ውሳኔ ህዝብ እንዲካሄድ ምቹ መደላደል የመፍጠር ስራ እንደምሠራ ገልጿል። የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን መደግሳ ሰሞኑን ለኢትዮጵያ ቴሌቪዥን በሰጡት መግለጫ ምርጫ ቦርድ በወጣዊ ጊዜ ሰሌዳ መሰረት ቅድመ ዝግጅት እያደረገ መሆኑን ገልጠው የደቡብ ክልል መንግስትና የሲዳማ ዞን አስተዳደር አዘጋጅተው እንዲያቀርቡ የተጠየቁትን አስተዳደራዊ ግንኙነት፣ የሀብት ክፍፍልና የሐዋሳ ከተማ ጉዳይ በተጠየቀው ወቅት አለመቅረባቸውን ገልጾም ነበር። ክልሉ ሲደራጅ በፊት ከነበረበት ክልል ምን አይነት ግንኙነት ነው የሚኖረው? ሲለያይ እንዴት ነው የሚለያየው? በምን አይነት ሁኔታ ነው የሚለያየው? ይሄ ክልል የቀድሞ ክልል ሐዋሳን በከተማነት እንደሚጠቀም ይታወቃል። ያኛው አሁን የሚመጣው ሪፈረንደሙ ወይም ህዝበ ውሳኔው ከፈቀደለት ና ከወሰነለት ወደፊት የሚቋቋመው ደግሞ ክልል ሐዋሳን እንዴት ነው የሚያት እንዴት ነው የሚያቅፋት? በጋራ ነው ከተማዋን የሚጠቀሙት? እንዲ እንዲህ አይነት ነገሮች አሉ እና እነዚህም ነገሮች ምርጫ ቦርድ ሊወስናቸው ወይም ሊፈታቸው ወይም አቅጣጫ ሊያስቀምጥላቸው አይችልም። እና እነሱ ደግሞ ካልተቀመጡ የሂደቱን ሰላማዊነት ና ህጋዊነት ማረጋገጥ በእኛ በኩል አንችልም። ሶ እነዚህን ነጥቦች በተመለከተ የህግና የአስተዳደር ውሳኔዎች፣ ውይይቶችና ድርድሮችም ጭምር በተለያየ የአካል መደረግ ስላለበት እሱን አድርጋችሁ ሰነዶቹን አቅርቡ ብለናቸው እነሱም ፈቃደኛ ሆኖ በደብዳቤ ማረጋግጠውልን ነበረ። ያ መስከረም አስራ ሁለት መፈጸም ነበረበት ግን አልደረሰልንም በሚል ወደ መስከረም ሰላሳ እንዲራዘም ጠይቀዋል። የአስተዳደር ወሰን፣ የቀበሌዎቹን ብዛት ኤግዛክትሊ ይህንን ህዝበ ውሳኔ የት ነው የምናስፈጽመው የሚለውን የተረጋገጠ ኦፊሻሊ ቬሪፋይድ የሆነ መረጃ ከክልሉ ነው የምንጠብቀው። ይሄ ትንሽ ዘግይቶብናል። ወደ መስከረም ሁለት ገደማ መምጣት ነበረበት። ተቋማቶቹ አልተጓተሙ ወይም አልቆሙም ያሉት የፕሮጀክቱ ጽህፈት ቤት ኃላፊ አቶ አዳኔ በበኩላቸው የዘኑ መስተዳድር በውሳኔ ህዝብ ክልል ሆነው የሚቋቋም እንደሆነም በክልሎቹ መካከል የሚኖረ መብትና ከዚህ ጋር በተያያዘ የሚነሱ የሀብት ክፍል ጥያቄዎች የሚስተናገዱበት የህግ ስነድና የአሰራር ማዕቀፎች በማዘጋጀት ላይ እንደሆነም ገልጧል። ነገር ግን የውሳኔ ህዝብ ማስፈጸሚያ የፕሮጀክት ጽህፈት ቤት የክልሉን ምክር ቤትና የምርጫ ቦርድን ኃላፊነት ተክቶ እንደማይሰራ ነው ያስረዱት። እንግዲህ የአሰራር ስርዓቶች ሲባል የጋራ የሆነ ስለሆነ እንደ ረቂቅ ማዕቀፎች ናቸው የሚዘጋጁት ሁለቱንም አካላት አብሮ የሚኖሩ አካላት እንዴት የጋራ ሀብት ያፈሩታለ? የጋራ ሀብት ክፍሉ እንዴት ሊሆን ይችላል? ህጋዊ አሰራሮቹ እንዴት አድርገን ተከትለን መፈጸም አለብን? ያው የህገ መንግስት አንቀጾቹ ጠቅልል ያሉ ናቸው። ነገር ግን ለእነዚህ ዝርዝር አፈጻጸሞች ናቸው የሚዘጋጁት። እነዚህ አፈጻጸሞች በጊዜ እንዲቀርብ የምርጫ ቦርድ ቀደም ሲል በሰጠው መግለጫ አለ። ለእነዛ የሚያመቸውን አሁን የድራፍቲንግ ስራዎችን ነው እየሰራ ነው ያለ ነው። እና የተቋረጠ ስራ የለም በእኛ እምነት ያው ከጊዜው እስከሚደርስ ድረስ በተቻለ ፍጥነት ለመስራት ለማከናወን ጥረት እያደረግን ነው ያለ። የህግ ሰነድና የአሰራር ማዕቀፎች በረቂቅ ደረጃ ላይ መሆናቸውን የገለጽ የጽህፈት ቤቱ ኃላፊ የረቂቅ ዝግጅት ተጠናቆ ህዝብና የሚመለከታቸው አካላት ከተወያዩበት በኋላ እንደሚጸድቅም ተናግሯል። መጠናቀቅ በሚገባው ሰዓትም ለማጠናቀቅ ጥረት እየተደረገ ነው ብሏል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም